ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ነገር ግን ደግሞ የቢዝነስ እድገቱን ማዕከል ያደረገ ነው። አሁን እየተደረገ ያለው ማሻሻያው የገቢ እድገቱን ነጋዴዎቹ ካላቸው ቢዝነስ ከሚያገኙት ትርፍ አንጻር ታይቶ የተደረገ እንጂ

ዝም ተብሎ ባሉበት ደረጃ ላይ የተሰመነ እንዳልሆነ ሊወሰድ ይገባል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው የተደመጡት። አዲሱ የቀን ገቢ ግምት በጣም የተጋነነና ፍትሐዊ አይደለም ሲሉ በኦሮሚያ ክልል የሚገኙ ነጋዴዎች ለዝግጅት ክፍላችን ያሰሙትን ቅሬታ ተንተርሶ ከተሰጡ አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።

ዓለም ስለ አፍሪካ የሚያደርገውን ንግግር ቃና መለወጥ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ያሳሰቡ የአፍሪካን እጅግ የገዘፉ እምቅ አቅሞች ለመገንዘብ ግጭቶቿን ለመከላከልና በአግባቡም ለመያዝ አገሮች ከ

አህጉሪቱ ጋር ይበልጥ መተባበር እንዳለባቸውም ዋና ጸሐፊው መክረዋል። የዚህንም ዝርዝር ይዘናል በመጽሔቱ ለጊዜ ይቀርባል። ከመጽሔቱ ጋር የዓለም ዜናም እንዲሁ ይቀርባሉ። ቀደም ሲል ከተሰማው ዜና በተጨማሪ ትልቁ ዜና ልክ የዛሬ 48 ዓመት አሜሪካውያን ጠፈርተኞች ጨረቃ ላይ የተራመዱበት ቀን ነው። መጨረሻ ላይ ዜና ይኖረናል።

ሳምንታዊ ቅንብሮች፣ ባህልና ማህበረሰብ፣ እንዲሁም የተፈጥሮ አካባቢ ሳይንስና ህይወት ለምሽቱ ከተሰናዱ ልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡረን አድማጮቻችን ከዛሬ ሐሙስ ሐምሌ 13 2009 ዓ ም ዝግጅቶቻችን ጋር

አስተናጋጆች አሉላ ከበደና አዲሱ አበበ ፕሮግራሙን የሚያቀነባበው የሚመራልን ንጉሶ ታምሬ፣ የስርጭት መሀንዲሱ ደግሞ ሱሌ ነው። ወጣ ሱሌማን ተራዋል ልክነ የለም ቀለ አሁን የሰዓቱን ያለም ዜና እናሰማ።

ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ ዛሬ ስድስተኛ ወራቸውን የጀመሩ ሲሆን የቀደሟቸውን ፕሬዚዳንት የውጭ ፖሊሲ ቅርሶች ለመገልበጥ የገቧቸው ቃሎች ግን በሙሉ አልሰመሩላቸውም። ከፊሉ ሲሳካ፣ አብዛኛው ውድቅ ሆኖባቸዋል። ሚስተር ትራምፕ ከፓሪሱ የአየር ንብረት ስምምነት ወጥተዋል። የትራንስ ፓሲፊክ የንግድ ስምምነቱን ሰርዘዋል። በቃላት ብቻ ቢሆንም ከሩሲያ ጋር ግንኙነት መሻሻሉን ይደግፋሉ።

ከኢራን ጋር የተደረሰውን የኒኩሌር ስምምነት ጨምሮ አብዛኛዎቹ የባራክ ኦባማ ፖሊሲዎች እንዳልተለወጡም ይታወቃል። መጽሔት ዘገባ ይኖረዋል። በኋላ ፕሬዚዳንት ዶናልድ ትራምፕ ለኒውዮርክ ታይምስ ጋዜጣ በሰጡት ቃል በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ውድድር ወቅት ከሩሲያ ጋር ግንኙነት ስለማድረጋቸው የተያዘው ምርመራ ከሩሲያ ጋር ምንም ግንኙነት ወደ ሌለው

ወደ ቤተሰባቸው ንብረት ከገባ ያኔ መስመሩን እንዳለፈ ከመቆጠሩም በላይ ምርመራውም ተቀባይነት አይኖረውም ሲሉ ተናገሩ። እናም አሉ ትራምፕ ያን ጊዜ ቀይ መስመር አለፈ ማለት ነው ብለዋል።

እኔ ከሩሲያ የማገኘው ገቢ የለም፣ ከሩሲያ ጋር ንግድም የለኝም ሲሉም አስተባብለዋል። በዚሁ ሰፊ ቃለ ምልልስ ትራምፕ የገለጹት ሌላው ጉዳይ ከጠቅላይ አቃቤ ሕጉ ጄፍ ሴሽንስ ጋር የተገናኘ ሲሆን ሴሽንስ ራሳቸውን ከሩሲያው ጉዳይ ማግለላቸው ትራምፕን በእጅጉ አስቆጥተዋል። እንዲያ ማድረጉን ባውቅ ኖሮ ለዚያ ቦታ ሌላ ሰው ነበር የምመርጠው ሲሉም ትራምፕ ተናግረዋል።

የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባሉ ጆን መኬን በተደረገላቸው ምርመራ የአንጎል ካንሰር እንደተገኘባቸው ፊኒክስ አሪዞና የሚገኘው ሚዮ ክሊኒክ ሆስፒታል ትናንት ረቡዕ አስታወቀ።

ይህ ብርቱ ነው የተባለ የካንሰር አይነት በሪፐብሊካኑ የሰማንያ ዓመት ሰው መኬን ላይ የተገኘው ከግራ ዓይናቸው ጀርባ የተፈጠረውን የአምስት ሴንቲሜትር ርዝመት ያለው የደም መርጋት ለማውጣት ባለፈው ሳምንት ከተደረገላቸው ቀዶ ሕክምና በኋላ ነው። ሴናተር መኬን ከቀዶ ሕክምናቸው በአስደናቂ ሁኔታ እያጋገሙ ናቸው ያሉት ሐኪሞቻቸው ጤናቸው በአጠቃላይ በደህና ሁኔታ ላይ እንደሚገኝም ተናግረዋል።

የቬትናም ጦርነት አርበኛና የጦር ሜዳ እስረኛ የነበሩት መኬን በህይወት ዘመናቸው በርካታ የጤና ችግሮችን ያስገደዱ ያስተናገዱ ሲሆን ለአዲሱ የአንጎል ካንሰር ችግራቸው የደምና የጨረር ህክምናዎችን አጣምረው ሳይጀምሩ እንደማይቀሩ ቤተሰቦች አመልክተዋል። ጃን መኬን የዩናይትድ ስቴትስ የተወካዮች ምክር ቤት አባል ሆነው ላለፉት 30 ዓመታት አገልግለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ከጸረ ኤች አይ ቪ ኤድስ መድኃኒቶች ጋር የተለማመደው የቫይረስ አይነት የኤድስን ስጋት ይበልጥ እያባባሰው መምጣቱን የዓለም ጤና ድርጅት አስታወቀ። ድርጅቱ ማስጠንቀቂያውን ያወጣው በአስራ አንድ ሀገሮች ላይ የተካሄደውን ጥናት ውጤት መሰረት አድርጎ ነው ተብሏል። ልሳሽ ላይን የድርጅቱ ጠቅላይ መስሪያ ቤት ካለባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል።

ኤችአይቪ በደም ውስጥ የሚገኝ ሰው ቁጥር 36.7 ሚሊዮን ሲሆን ከግማሽ በላይ የሚሆነው ጸረ ኤችአይቪ ኤድስ መድኃኒት ይወስዳል።

በ11 የአፍሪቃ የእስያና የላቲን አሜሪካ ሀገሮች ውስጥ የተካሄደው ጥናት እንደሚያሳየው በስድስቱ ውስጥ ካሉ የመድኃኒት ተጠቃሚዎች አስር ከመቶዎቹ የሚሆኑት መድኃኒቱን ከተለማመደና አልበገር እያለ ከመጣ ቫይረስ ጋር ነው እየታገሉ ያሉት። ከዓለም አጠቃላይ የኤችአይቪ ስርጭት ከሁለት ሦስተኛው በላይ የሚገኝበት ከሳሐራ በስተደቡብ ያለው ክልል ሲሆን ኤችአይቪ

መድኃኒቱን እየተለማመደ የሚገኘው የመድኃኒቱ አቅርቦትም በተመናመነባቸው አካባቢዎች መሆኑን የኤች አይ ቪ ሕክምናና እንክብካቤ መርሃ ግብር አስተባባሪ ሜክ ዶህርቲ ለቪኦኤ አመልክተዋል። ከሳህራ በስተደቡብ ባለው ክፍል ጥሩ የህክምና ሽፋን እንዳለ እናውቃለን። ይህ መልካም ዜና ነው። ይሁን እንጂ ብዙ ሰው መድኃኒት እየወሰደ ባለበት ሁኔታ

የቫይረሱን ተፈጥሮ የሚቀይረው መድኃኒት የሚጠቀመው ሰው ቁጥር እየበረከተ በመጣ መጠን

ያልበገር ባይነቱ መጠን የዛኑ ያህል እየበዛ ነው የሚሄደው። ሀገሮች የኤችአይቪን መድኃኒት የመለማመድ አዝማሚያ ለመቀነስ እንዲችሉ ለማገዝ የዓለም የጤና ድርጅት አዳዲስ መመሪያዎችን እያወጣ ሲሆን ሕክምና ላይ ያሉ ሰዎች በደማቸው ውስጥ ያለ ቫይረስ የመለማመድ ጠባይ ሲያሳይ ወዲያው ወደ ሌላ አይነት መድኃኒትና ሕክምና ማዛወር አስፈላጊ እንደሆነም ያሳስባል። ይህ የኤችአይቪ መድኃኒት የመለማመድ አዝማሚያ በአጭር ካልተገታ በመጪዎቹ አምስት ዓመታት ውስጥ 1

5,000 ተጨማሪ የሞት መጠንና 105,000 አዳዲስ የመጋለጥ ሁኔታዎች ሊፈጠሩ እንደሚችሉ የዓለም የጤና ድርጅት አስታውቋል። በዚያን ጊዜ ለመድኃኒትና ለሕክምና የሚያስፈልገው ገንዘብ ዛሬ በሚወጣው ላይ የ650 ሚሊዮን ዶላር ጭማሪ ያሳያል።

በበጀት ቅነሳ ጉዳይ ከፕሬዚዳንት ኢማኑኤል ማክሮን ጋር ያልተግባቡት የፈረንሳይ ወታደራዊ ጠቅላይ አዛዥ በራሳቸው ፍቃድ ስልጣናቸውን ለቀቁ። የወታደራዊ አዛዡ ስልጣን መለቀቅ የመኮንን አስተዳደር በጀቱን ለማስተካከል ሲጥር በአገር ውስጥና በውጭ ዓለም የገባውን ወታደራዊ ግዴታ ለመወጣት ያለበትን ተጽዕኖም አሳይቷል ተብሏል። ሄንሪ ሪጅዌል ከሎንዶን የዘገበውን የዚህን ዘገባ ዝርዝር ስታብላቸው ይዛ ቀርባለች።

ጀነራል ፒየር ዲቫሌ ስልጣን ከመልቀቃቸው በፊት ወታደራዊ በጀት እንዲቀነስ የቀረበውን ሀሳብ አስመልክቶ ሲናገሩ በቀረበው በጀት የፈረንሳይን ደህንነት እንደማስጠብቅ በእርግጠኝነት መናገር አልችልም ብለዋል።

ፕሬዚደንት ማክሮን የሀገሪቱን የ2017 ዓ ም ብሔራዊ የበጀት ጉድለት ለማስተካከል ከወታደራዊ በጀት ወደ 1 ቢሊዮን ዶላር ሊቀንሱ ነው የሚፈልጉት። የሆነ ሆኖ ፕሬዚደንቱ በ2018 ዓ ምና ከዚያ ወዲያ ባሉት አመታት ወታደራዊ ወጪውን ከፍ ሊያደርጉ ቃል መግባታቸውን ቃል አቀባያቸው ክሪስቶፍ ካስትነር ገልጸዋል።

Dans ce cadre, le président de la République a réaffirmé son engagement sur la montée progressive du budget des armées jusqu'à budget.

በቅርቡ አሸባሪዎች ፈረንሳይ ውስጥ ጥቃት ካደረሱ በኋላ ወደ 7500 የሚሆኑ ወታደሮች በሀገሪቱ ከተሞች ውስጥ ተደልድለዋል። የፈረንሳይ ወታደሮች በሶሪያና በኢራቅ ከእስላማዊ መንግስት ጅሃዳዊ ነውጠኞች ጋር እየተፋለሙ ነው።

አራት ሺህ የሚሆኑ የፈረንሳይ ወታደሮች ደግሞ በሰሜን አፍሪቃ ሳህል አካባቢ በጸረ ሽብር ፍልሚያው ግንባር ቀደሞቹ ናቸው። በተለይ የአፍሪቃውን የጸረ ሽብር ፍልሚያ ሸክም የአውሮፓ ወዳጅ ሀገሮች እንዲጋሩ ኢማኑኤል ማክሮን ጥሪ አድርገዋል። በመጨረሻም

ለአንድ ሰው አንድ ትንሽ እርምጃ ለአጠቃላይ የሰው ዘር ግን አንድ ግዙፍ ዝላይ ነው። ዛሬ ልክ 48 ዓመት ሞላው። አሜሪካዊው ኒል አርምስትሮንግ ከሌሎች ሁለት አሜሪካውያን ጠፈርተኞች ከባዝ አልድሪንና ከማይክ ኮሊንስ ጋር ጨረቃ ላይ እየተራመደ ይህን ከተናገረ። የያኔው ፕሬዝዳንት ጆን ኤፍ ኬኔዲ ነበሩ ያነሳሷቸው ስሜትና ወኔ የሞሉባቸው

አምናለሁ አሉ ኬኔዲ፣ የእቺ ሀገር ጨረቃ ላይ ለማረፍ የሚያስችል መሰናዶ እንደምታደርግ፣ ሰዎቻችንም ከጨረቃ ወደ መሬት በሰላም እንደሚያርፉ ወይም እንደሚመለሱ እርግጠኛ ነኝ በማለት አስገራሚ ነው። ዜናው አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን። አድማጮች ለምሽቱ በርከት ያሉ ዘገባዎች፣ ቅንብሮች አሉ። ግን በቀጥታ ወደ ዕለቱ አብይ ርዕስ ልናልፍ ነው። ነፃነትን ደግመን ደጋግመን ልዩነትን ከማክበር ልዩነትን ተጠቅሞ የበለጠ ሰዎችን ማጫረስ ሳይሆን

ልዩነትን አክብሮ ነገር ሁላችን በልዩነታችን የተነሳ እማንቀጠቀጥበት እማንገፋበት ስርዓት እንዴት ነው ማበጀት የምንጀምረው? አሁን ወደሚቀጥለው አብረስ እናልፋለን። ታዲያ የሰማችሁት እንግዳችን ሱራፌል ወንድሙ ተዋናይ፣ ጸሐፊ ተውኔት፣ የሬዲዮና የቴሌቪዥን ፕሮግራሞች አቀናባሪ፣ ጸሐፊ፣ ገጣሚና መምህር ነው። ሀሳብ እንደ መንገድ በማስረጃ የተደገፉ

ጠቃሚ ወጎች በሚል አብይ ርዕስ የተጀመረው አዲስ ተከታታይ ወግ በባህልና ማህበረሰብ ሁለተኛው አጋማሽ ይጠብቃቸዋል። አሁን ወደ ዕለቱ አብይ ርዕስ አዲሱ የቀን ገቢ ግምት በነጋዴዎችና በግብር ሰብሳቢው መካከል የፈጠረው አለመግባባት አሁንም እንደቀጠለ ነው። ቅድም ሲል በዜናው እንደገለጥ ነው።

በአዲስ አበባና በኦሮሚያ ክልል የሚገኙ ነጋዴዎች በተደጋጋሚ ለዝግጅት ክፍላችን እንደገለጡት የቀን ገቢ ግምቱ በጣም የተጋነነና ፍትሐዊ አይደለም የሚል አስተያየት ሰጥተዋል። ጽዮን ግርማ የነጋዴዎቹ አቤቱታ ይዛ የነጋዴዎቹን አቤቱታ ይዛ የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮ ጽሁፈት ቤት ኃላፊን አቶ አዲሱ አረጋን አነጋግራለች። ወደ ቃለ ምልልሱ

የመጀመሪያው ጥያቄ የሚሆነው እንግዲህ በቀደም ከገለጹልኝ የሚነሳ ነው። የቀን ገቢ ግምቱ ከተሰራ ዘጠኝ ዓመት አስቆጥረዋል ብለዋል እና ይህን ያህል ጊዜ ቆይቶ በአንድ ጊዜ ግምቱን አምጥቶ ነጋዴዎቹ ላይ መጫን ተገቢ ነው ወይ? ዘጠኝ ዓመት ስለምን ተቆጠረ? ዘጠኝ ዓመት መቆየቱ የማን ጥፋት ነው? የነጋዴዎቹ ጥፋት ነው ወይስ የአስተዳደሩ ጥፋት ነው? የእለት ገቢ ተመኑ በእርግጥ ዘጠኝ ዓመት ቆይተዋል። ዘጠኝ ዓመት መቆየቱ በመንግስት በኩል ከአመራር ከአፈጻጸም አኳያ እንደ ክፍተት

ሊታይ ይችላል ማለት ነው። ነገር ግን አሁን ባለፉት ዘጥፋት የነበረው የዕለት ገቢ ተመን ሲሰራበት መቆየቱ አንድ ነገር ሆኖ አሁን የተደረገው የዕለት ገቢ ተመን ደግሞ ምንድን ነው የሚለውን ግንዛቤ መውሰድ አስፈላጊ ነው የሚመስለኝ። ምክንያቱም አሁን የዕለት ገቢ ተመኑ ከአመት ውስጥ የሚሰራባቸው የስራ ቀናት ጋር ተባስቶ በሚቀመጥበት ጊዜ አንዳንድ ግራ መጋባቶች ስላሉ እዛ ላይ ግልጽነት መፍጠር እፈልጋለሁ።

ለምሳሌ አንድ በደረጃ ሀመርኋ የሚገኝ የግብር ከፋይ የእለት ገቢው አምስት መቶ ብር ቢሆን በአመት ውስጥ ሶስት መቶ ቀን ይሰራል ተብሎ ታሳቢ ቢደረግ የአመት ገቢ ግምቱ መቶ ሰባ አምስት ሺህ ብር ነው የሚሆነው። ይሄ ማለት የአመት የገንዘብ ልውውጥ ወይም ደግሞ የሽያጭ መጠኑ ነው እንጂ የሚገልጸው ያ ነጋዴ ያገኘው ትርፍ ወይም ደግሞ የሚከፍለውን የግብር መጠን አያሳይም። ለምሳሌ በአገልግሎት ዘርፍ ከሆነ የሽያጭ መጠን ያገኛል ተብሎ የሚገመተው ትርፍ ሰላሳ ስድስት ሺህ ብር ቢሆን ከዛ ውስጥ ሶስት ሺህ ስምንት መቶ ብር ብቻ

በአመት ለመንግስት ግብር ይከፍላል ማለት ነው። አሁን ያለው ግራ መጋባትና መደናገጥን የፈጠረው ጉዳይ የአመት ገቢ ግምት መቶ ሰባ አምስት ሺህ ነው ሲባል አንድ አነስተኛ ነጋዴ መቶ ሰባ አምስት ሺህ ብር ከየት አምጥቼ ነው የምከፍለው የሚል ነገሩን በአግባቡ ካለመገንዘብ የተነሳ አቶ አዲሱ፣ እሱ ብቻ አይደለም እንግዲህ ይሄ ነገር ከተጀመረ ጀምሮ በርካታ ነጋዴዎችን ስናነጋግር ነበር እና ጥያቄያቸው እሱ ብቻ አይደለም። ለምሳሌ የዛሬ አምስት አመት የቀን ገቢ ግምት መቶ ብር የተባለ ሰው ከፍል የነበረው በአመታዊ የትርፍ

ተብሎ የተተመነብኝ የታክስ መጠን በቅሬታ ውስጥ እያለን ነው የምንከፍለው። ምክንያቱም በአስቸጋሪ ሁኔታ ውስጥ ነው ስራችንን የምንሰራው ብለው ያነሳሉ። መሰረተ ልማት እንደ መብራት፣ ውሃ፣ መንገድ አቅርቦት እንደዚህ አይነት ነገሮችን ያነሱና እንደሱ ነው ስንከፍል የነበረው አሁን ያልሰራንበትን ይህን ያህል የቀን ገቢ ግምት ተብለን እንደገና

ምን ሊመጣብን እንደሚችል ከአሁኑ ቀድመን ስለሚያሳየን ነው ብለው ያነሳሉ። ይሄንን እናንተ የሰጣችሁንም መግለጫ ደግሞ ይዘን ተመልሰን ነጋዴዎቹን ባነጋገርንበት ወቅትና ይሄኛውስ ታይቷል?

በጣም ጥሩ ነው። እንግዲህ ነጋዴው ማህበረሰብ እንደ ሌላኛውም የህብረተሰብ ክፍል ሰፊ የመሰረተ ልማት ጥያቄ ሲያቀርብ ነበረ። የመንግስት አፈጻጸም ላይ በተለይ ከውሃ ከመብራትና ከሌሎች የመሰረተ ልማት አቅርቦቶች አኳያ ቅሬታ ሲያስነሳ ነው የነበረው። ትናንትና በሰጠዎች ማብራሪያ ላይ እንደገለጽ ሁልሽ በኦሮሚያ ክልል ገቢ የመሰብሰብ አቅማችን የደረሰበት ደረጃ አስር ነጥብ አምስት ቢሊዮን በአመት ነው። ከዚህ ውስጥ አርባ አምስት ነጥብ ሰባት ፐርሰንቱ የሚሰበሰበው ከመንግስት ሰራተኛ ፔሮን ነው። ኦሮሚያ ውስጥ ከሶስት መቶ ስልሳ ሺህ በላይ ነጋዴ አለ። የነጋዴው

ቁጥር ከመንግስት ሰራተኛው ቁጥር ጋር ተመጣጣኝ ነው። ነገር ግን የንግድ ማህበረሰቡ በአመት የሚከፍለው የግብር መጠንን በምንወስድበት ጊዜ ከምንሰበስባት አስር ነጥብ አምስት ቢሊዮን ፐርሰንት ውስጥ ወደ አስራ አምስት ነጥብ ሰባት ፐርሰንቷን ብቻ ነው የሚከፍለው ማለት ነው። ያ የሚያሳየን ምንድን ነው? አንድ የመንግስት ሰራተኛ በአመት የሚከፍለውን የግብር መጠን አንድ መካከለኛ ነጋዴ ከሚከፍለው ጋር አመዛዝነን በምናይበት ጊዜ

የመንግስት ሰራተኛው ከፍ ብሎ የሚታይበት ሁኔታ ነው ያለው። ተደረገው የገቢ ተመን አሁን የተደረገው የእለት ገቢ ግብርን የሚመለከተው ተመን የእለት ገቢ ተመኑ በሳይንስ ላይ የተመሰረተ ነው። ነጋዴውንም ባሳተፈ መልኩ የተካሄደበት ነው። ያ ማለት ደግሞ ስህተቶች ይጠፋዋል ማለት አይደለም። ስህተቶች ካሉ አዲሱ አሰራር በተዘረጋው የቅሬታ አካሄድ አቅርቦ እሱን እንግዲህ ትላንትን በዘገብንበት ጊዜ በዚህ አሰራር ሂደት

ቅሬታ ያላቸው ነጋዴዎች ቅሬታ ስለሚያቀርቡበት መንገድ ገልጸውልን ነበር እና ማብራሪያ ሰጥተዋል። አድማጮች፣ አሁን ተመኑ ነጋዴውን ባሳተፈ መልኩ ወዳሉት ጉዳይ ላይ እንምጣና የግብር አከፋፈልን ስናይ በሶስት የተለያየ መርሃ ግብር ተከፈለ ነው። ለምሳሌ ደረጃ ሀ አለ፣ ደረጃ ለ አለ፣ ደረጃ ሐመር ሐ አለ። ይሄ የቀን ገቢ ግምት ከደረጃ ሐመር ሐ ወደ ደረጃ ለ፣ ከደረጃ ለ ደግሞ ወደ ደረጃ ሃሌታ ሀ የሚወስድ

ጭምር ነው ብለው ነጋዴዎች ያነሳሉ። ይሄ ደግሞ በሁለት ሺህ ሁለት ዓ.ም የተሰራ ዘርዘር አድርገን ስናየው በደረጃ አለኝታው ሀ ውስጥ የሚካተቱ ከአምስት መቶ ሺህ ብር በላይ ካፒታል ያላቸው ናቸውና እነሱ ደግሞ በቫት ደረሰኝ ቆርጠው የሚሰሩ ከፍተኛ ግብር ከፋዮች የሚል መጠሪያ ያላቸው ናቸው። ደረጃ ለና ሐመርኋ ደግሞ በካፒታል መጠናቸው እንደዚሁ የተተመኑ ናቸው። ይህ ነገር የዛሬ አስራ አምስት ዓመት የተሰራ እንደሆነ ይታወቃልና ክለሳ አልተደረገበትም።

የንግድና ምጣኔ ሀብት ባለሙያዎች እንደሚሉት ደግሞ በአስራ አምስት ዓመት ውስጥ የዋጋ ግሽበቱ በአምስት እጥፍ ኑሯል ነው እድገት እንኳን ባይፈጠር ከፍተኛ ሆኗል። እንደ ምሳሌም አምስት መቶ ሺህ ብር ካፒታል ያላቸው ሰዎች በአምስት እጥፍ አደገ ቢባል ሁለት ነጥብ አምስት ሚሊየን ካፒታል ያላቸው ናቸው። በዚህ በባት ደረሰኝ ውስጥ ሊካተቱ የሚገባቸው ጣሪያው

ቁጥሩ ሊጨምር ይገባ ነበር ብለው ያስቀምጣሉ። እና ለአስራ አምስት ዓመት ታክስ ከፋዮች ሊኖራቸው የሚገባው የካፒታል መጠን ክለሳ ባልተደረገበት ሁኔታ ግሽበቱን በማገናዘብ ማለት ነው፣ በዛው ቁጥር ላይ እያሉ የእነሱን ደረጃ ግን ከፍ ማድረግ። ለምሳሌ አንድ የንግድ ድርጅት የቫት ደረሰኝ ይቆርጣል ወይም የቫት ከፋይ ነው ወይም ደግሞ የተጨማሪ ሴት ታክስ ከፋይ ነው እየተባለ ሲባል ንግድ እንቅስቃሴው፣ የእውቀት መጠኑ፣ ሰው ኃይል መቅጠር መጠኑ፣ የቢሮ ሁኔታ

የሂሳብ መዝገብ አያያዙ እነዚህ ሁሉ የኢኮኖሚን አቅም የሚጠይቁ ናቸው። እንደዚህ ባልተመቻቸበት ሁኔታ ባልተከለሰበትና ይሄ ባልተስተካከለበት ሁኔታ ነጋዴዎቹን ከዝቅተኛ ወደ ከፍተኛ የሚያመጣቸውና የሚከታቸው ውስጥ ማስገባቱ ምን ያህል ጥናት ተደርጎበት ነው? ዘጠኝ ዓመት ቆይቷል ከተባለ እነዚህን ነገሮች አጥንቶ አንድ ላይ ለምን ለዚህ መፍትሄ የሚሰጥ ነገር ለምን ይዞ አልመጣም?

በበቂ ሁኔታ ተጠንቶ ነው። ግሽበት ብቻ ሳይሆን እድገትም አለ። ሀገራችን ላይ አክቹዋሊ የዋጋ ግሽበት አለ። ይሄ የሚታወቅ ነገር ነው።

ነገር ግን ደግሞ የቢዝነስ እድገቱን ማዕከል ያደረገ ነው። አሁን እየተደረገ ያለው ማሻሻያው የገቢ እድገቱን ነጋዴዎቹ ካላቸው ቢዝነስ ከሚያገኙት ትርፍ አንጻር ታይቶ የተደረገ እንጂ ዝም ተብሎ ባሉበት ደረጃ ላይ ተጠመነ እንዳልሆነ ሊወሰድ ይገባል። ይሄ ጥናት ሲጠና ነጋዴዎች ሲባል ለምሳሌ የኢኮኖሚ ባለሙያዎች ተካተውበታል ወይ? ማን ተሳትፈውበታል? ለምሳሌ ማንሳት የምንችለው በኢትዮጵያ ውስጥ የንግድ እንቅስቃሴ ሲሰራ ወቅታዊነትን፣ የጸጉር ስራን ብናነሳ ከወቅት ጋር የተያያዘ

የክረምት ጊዜና የበጋ ጊዜ፣ የሰርግ ጊዜ ብለን የምንለው የስጋ ቤት ጉዳዮችን ብናነሳ የጾም ጊዜና የፍስግ ጊዜ የሚባል የምግብ ቤቶች እንቅስቃሴን ብናነሳ የምሳ ሰዓት፣ የራስ ሰዓት፣ የቁርስ ሰዓት፣ እንደዚህ አይነት ከጊዜ ጋር የሚሰሩ የንግድ ስራዎች አሉ። የአትክልትና ፍራፍሬን ሁኔታ ብናነሳ

ከበጋና ክረምት የተባለ ጊዜን ወቅትን የጠበቁ የንግድ እንቅስቃሴዎች አሉ። እነዚህን ያማከለ ጥናት ተሰርተዋል ወይ? ይሄ እንደዚህ አይነት ጥናት ከተሰራ በእርግጠኝነት እነዚህን ለማካተት ተሞክረዋል። ሁሉም የቢዝነስ ስራዎች ካላቸው ባህሪ አንጻር በአመት ምን ያክል ቀናት ናቸው የሚሰሩት የሚለው በደንብ ተጠንቶ ነው የተቀመጠው። ለምሳሌ ሶስት መቶ ስልሳ አምስት ቀን የሚያሰራ ቢዝነስ ሊኖር ይችላል። ከአመት ውስጥ ደግሞ ካሉ ሶስት መቶ ስልሳ አምስት ቀናት ሶስት መቶ ሊያሰራ የሚችል የቢዝነስ አይነት ይኖራል። ከዛም በታች ደግሞ የሚያሰሩ የቢዝነስ ባህሪያት ይኖራሉ ማለት ነው። ይሄ በየባ

ባህሪያቱ በየካታጎሪው በደንብ ተለይቶ ለማስቀመጥ ተሞክሯል። በዚህ አካሄድም ደግሞ ስህተቶች አሉ ከተባሉ ቀርበው አሳማኝ በሆነ ምክንያት ታይቶ ሊስተካከሉ ይችላሉ ማለት ነው። አይስተካከሉም ማለት አይደለም። እንደዚህ አይነት ጥናት ከተሰራ እንዴት ይህን ያህል ተቃውሞ፣ ይህን ያህል የነጋዴዎች በአንድ ድምጽ የመጮህ ነገር፣ ቅሬታ የማቅረብ ነገር ተፈጠረ? ሁለት መሰረታዊ ነገሮች አሉት። ቅድም እንዳልኩሽ የግብር መክፈል ሁኔታው የግብር መክፈል ባህሉ ዝቅተኛ ከመሆኑና አሁን የተደረገው ተመን አምናና ከዛ በፊት

ሲከፍሉት ከነበረው የግብር መጠን ጋር በማመዛዘን ፐርሰንቴጁን በማስቀመጥ በጣም ከፍተኛ ገንዘብ ነው የተመደበብኝ የሚል ከፍተኛ ቅሬታ እንዲያስነሱ ካደረገው ነጥብ መካከል አንዱ ይሄ ነው። አምና ይሄን ያህል ሺ ብር ነው የከፈልኩት ዘንድሮ ደግሞ ይሄን ያህል መጠን መጠየቄ ትክክል አይደለም፣ አግባብ አይደለም የግብር መጠኑ ከፍ ብሏል በሚል የሚቀርብ ቅሬታ ነው ያለው። ሁለተኛውና መሰረታዊ የቅሬታ መነሻ ደግሞ ከፍታዊነት ጋር የሚያያዝ ነው። አንድ አይነት የስራ ባህር ያለው እኩል አይነት የሚመጣጠን

የካፒታል መጠን ያለው ስራ ላይ ወይም የንግድ አይነት ላይ ተመጣጣኝ ያልሆነ የዕለት ገቢ ግብር ተተምኗል። ስለዚህ ፍትሐዊነት ስለሚጎለው ይሄ የፍትሐዊነት ጥያቄን ሊታይ ይገባል የሚል ቅሬታ ነው የተነሳውና ሁለት መሰረታዊ መነሻዎች ያሉት ነው ማለት ነው። የዕለት ገቢ አተማመኑ ተጋኖ ከሆነ እንደገና ደግሞ የፍትሐዊነት ሁኔታው አሁን ነጋዴው በሚያነሳው አግባብ የቀረቡ ቅሬታዎችን መርምረን ምላሽ እንሰጣለን። በሚሰጠው ምላሽ እንግዲህ

ነገሮች እየተፈቱ ይሄዳሉ የሚል እምነት ነው ያለን። እንግዲህ የንግድና ምጣኔ ሀብት ባለሙያዎችም ሳይንሱን ጠቅሰው እንደሚሉት ለአንድ ሀገር እድገት ግብር ብቻ መክፈል፣ ታክስ ብቻ መክፈል ሳይሆን ግብር በሚከፍሉ ዜጎችና በመንግስት መካከል መተማመን መምጣቱ፣ መተማመን ላይ መድረሱ ትልቅ ዋጋ አለው ይላሉ። ስለዚህ እንደዚህ ያለውን ዋጋ ተነስቶ ድንገት ከዘጠኝ ዓመት በኋላ መጥቶ የቀን ገቢ ግምታችሁ ይሄ ነው ማለት

ከዛ በኋላ ደግሞ እንደሚያነሱት ነጋዴዎቹ ባለስልጣናቱ ሬዲዮ ላይ ቀርበው የሚሰጡት አስተያየት እና እኛ ደግሞ በአካል ሄደን እዛ ተገኝተን

ከሚሰሩት ሰዎች ቅሬታችንን ልናቀርብ ስንል የምናገኘው ምላሽ የተለያየ ነው። አንዳንዶቹ ማመናጨቅ ይደርስብናል ይላሉ። አንዳንዶቹ በጣም ረጅም ሰዓት ሰልፍ ይጠብቀናል ይላሉ። መመላለስም አለ ብለው ይላሉና እንደዚህ ያሉ አለመተማመኖች ጭራሽ ነገሩን እያበላሹት አይሄዱም ወይ? እነዚህ ነገሮች እንዴት ነው የሚታዩት? በማስፈጸም ደረጃ ቢሮዎች ውስጥ ሲኬድ ነጋዴዎቹ የሚያዩቸውና የሚያጋጥሟቸውን ጉዳዮች እንዴት ነው የምታዩቸው? እንደው በምን ጥናት ላይ ተሞርክዞ

የሆነው የቀን አፈጻጸሙን በእርግጠኝነት መናገር የሚቻለው እንግዲህ አሁን እያየን ያለ ነው። በነጋዴዎቹ የሚቀርበው ከአገልግሎት አሰጣጥ ምናልባት አገልግሎትን በአግባቡ ካለመስጠት አኳያ የሚነሱ ነገሮችን እንፈትሻቸዋለን ማለት ነው። እንደ ግብዓት እንወስዳቸዋለን። ከማስፈጸም አቅም ጋር፣ ከሰልፍ መብዛት ጋር፣ እንደገና ደግሞ ቅሬታን በአግባቡ ተቀብሎ ካለማስተናገድ ጋር ያሉ ነገሮችን በሱፐርቪዥንም እያየን ያለ ነው ማለት ነው። እነዚህ ቅሬታዎች በተለያዩ ሚዲያዎችም እንደገና በቀጥታ ስርጭትም የሚመለ

ሲመለከታቸው የስራ ኃላፊዎች ቀርበው ማብራሪያ በሚሰጡበት ጊዜ ከተለያዩ የንግድ ማህበረሰቦች እየተነሱ ያሉ ቅሬታዎች ይህን ስለሚያሳዩ በአግባቡ የሚያስተናግዱ ከተሞች፣ ዞኖች እንዳሉ ሁሉ

የተቀላጠፈ አገልግሎት ከመስጠት አኳያ የንግዱን ማህበረሰብ አክብሮ ችግሩን አድምቶ ግንዛቤ ላይ ተመስርቶ የሱንም ችግር ተረድቶ ነገሮችን ከመፍታት አኳያ የማስፈጸም አቅም እንዳለ እያየም ያለ ነው። ይሄንን እንደተነሳው አንድም አሁን ያለውን ሁኔታ ከመፍታት አኳያ በሱፐርቪዥንም እንደገና ደግሞ ከክልሉ ገቢዎችና ጉምሩክ ባለስልጣን ከሚመለከታቸው አካላት ጋር ቲም ተዋቅሮ ድጋፍ የሚያደርግበትና ይሄንን ሁኔታ ሱፐርቫይዝ በማድረግ ሱፐርቫይዝ ማድረግ ብቻ ሳይሆን ደግሞ ችግሩን ለመፍታት የተቀላጠፈ አገልግሎት ለመስጠት

ይደረጋል። ከመተማመን አኳያም ያለውን ነገር ለመፍታት በሁሉም አካባቢዎች ውይይት ነው የምናደርገው ማለት ነው። መተማመን ከሌለ ግብር የሚከፍለው ለራሴ ጉዳይ ነው፣ ቅሬታ ለማነሳው የመንግስት የማስፈጸም አቅም መሰረተ ልማትን ካለማቅረብ፣ የተቀላጠፈ አገልግሎትን ካለመስጠት የማነሳውን ቅሬታ የሚፈታበት መንገድ እኔ ግዴታዬን ስወጣ ነው። የንግድ ማህበረሰቡም እንዲህ ከማድረግ አኳያ ሰፋፊ መድረኮች እየተፈጠሩ ነው ያሉት። እነዚያ መድረኮችም ፊድባካቸው በጣም ገንቢ ነው ማለት ነው። በዚህ ሁለትና ሶስት ቀናት እያገኘ ነው ያለ ነው

እያየ ነው ያለ ነው። ውጤትም ይህንን ነው እያመጣ ያለውና ክፍተቶች ይኖራሉ ከማስፈጸም አኳያት በደንብ ነው የምናምነው። ይህንን እንግዲህ አንድም ተቋም ግንባታ በአንድ ጀንበር የሚያልክ ነገር አይደለም። ከዛ ባለፈ ደግሞ አሰራራችንን በመሰረታዊነት የማሻሻል የግብር አስከፋዩን ተቋም አቅም የመገንባቱን ጉዳይ ወደፊትም ትኩረት ሰጠን ነው የሚሰራው። ህገ መንግስቱ ላይ የክልል እና የፌዴራል

ግብር አሰባሰብን በተመለከተ ለያይቶ ነው የሚያስቀምጣቸው። ክልሎቹ የራሳቸውን ዝግጅት በጨረሱበት ጊዜ ግብር መሰብሰብ ይችላሉና አንድ ላይ ለመሆኑ ለምንድን ነው ያስፈለገው? ለምንድን ነው አሁን ዘጠኝ አመት ስድስት አመት የተለያየ ጊዜ ይጠቀሳልና የክልሎቹና የፌዴራል ግብር አሁን የገቢ ግምቱ

አንድ ላይ መሆን ያስፈለገበት ምክንያት ምንድን ነው? የተለየ ምክንያት ይኖረው ይሆን? የተለየ ምክንያት አይኖረውም። ዋናውና መሰረታዊው ጉዳይ በእድገትና ትራንስፎርሜሽን እቅዳችን ያስቀመጥነው ጉዳይ አለ ማለት ነው። ለምሳሌ የሀገራችን የታክስ ቱ ጂዲፒ የግብርና የሀገር ውስጥ የምርት መጠን ጥምርታውን በምናይበት ጊዜ

ከተለያዩ የሰብ ሳሃራን አፍሪካን በእኛ የእድገት ደረጃ ተመጣጣኝ ከሆኑ ሀገሮች እንኳን በሚነጻጸርበት ጊዜ በጣም ዝቅተኛ ነው። እነ ሩዋንዳን መውሰድ ይቻላል፣ እነ ቡሩንዲን መውሰድ ይቻላል፣ ሌሎች እነ ኬንያን መውሰድ ይቻላል። ለእነሱ እንኳን የደረሱበት ደረጃ ላይ ለመድረስ የታክስቱ ጂዲፒ ሬሾችን መሻሻል መቻል አለበት። በእድገትና ትራንስፎርሜሽን እቅዱ የያዝናቸውን የተለጠጡ ትላልቅ ግቦችን ለማሳካት ገቢ መሰብሰብ አቅማችንን ማሳደግ መቻል አለብን

በምናስገባው ገቢና በበጀት ፍላጎቱ መካከል ያለውን ክፍተት እያጠበብን መሄድ መቻል አለብን የሚል ግልጽ በሆነ መንገድ በሁለተኛው የእድገትና ትራንስፎርሜሽን እቅዳችን ውስጥ በግልጽ የተቀመጠ ነገር ነው ማለት ነው። ስለዚህ እቅዱን ለማስፈጸም በጀት ያስፈልጋል። እንደገና ደግሞ በእቅዱ ራሱ የተቀመጠ የገቢ መጠናችን በየዓመቱ የት መድረስ አለበት የሚለው

በደንብ በግልጽ የተቀመጠ ጉዳይ ነው። በሀገር አቀፍ የእድገትና ትራንስፎርሜሽን እቅዳችንን እንደ ክልል የሚያስቀምጥ ነው ማለት ነው። አሁን አፈጻጸማችንን በምናይበት ጊዜ የእድገትና ትራንስፎርሜሽን እቅዳችንን ከመፈጸም አኳያ በተለይ በክልላችን አሁንም ወደ ኋላ የቀረንበት ሁኔታ ነው ያለው። ለዚህ ደግሞ መሰረታዊ ክፍተቱ የት ነው ያለው የሚለውን ነው ያየነው። ያንን በምናይበት ጊዜ በንግድ ስርዓቱ በቢዝነሱ ውስጥ የምናስከፍለው የግብር አከፋፈል ስርዓቱ ችግር እንዳለበት ነው ያየነው። ስለዚህ

በበጀት ፍላጎታችን እና በግብር አከፋፈል በገቢ መጠናችን መካከል ያለውን ጋፕ ለማጥበብ እንደ ሀገርም እንደ ክልልም የተኬደው ሂደት በእቅድ የተያዘ እንጂ ዝም ብሎ ራንደም የተነሳ ነገር እንዳልሆነ መወሰድ አለበት። ስለዚህ ይሄንን በእቅድ የተያዘውን ገንዘብ በዚህ ሂደት ይሰበሰባል ማለት ነው። ይሰበሰባል ነው። ይሰበሰባል የድግድ ማህበረሰባችን ጋር በመቀራረብ በመተማመን የሚሰበሰበውን ግብር ለራሱ አገልግሎት ለራሱ ጥቅም እንደሚውል በማሳየት

ግብርን እንደ እዳ እና እንደ ሸክም ከመመልከት ይልቅ ለልማት እንደሚው ልክ ህብረተሰባችን፣ የንግዱ ማህበረሰባችን ሌሎች ቴሌቶኖችና የልማት እንቅስቃሴዎችን አዘጋጅተን በምንጠራበት ጊዜ እንደሚያደርገው አስተዋጽኦ ሁሉ ይሄም የዜግነት ግዴታው እንደሆነ በማሳመን በመተማመን ማሻሻል ይቻላል። የምንወስዳቸው እርምጃዎች ላይ ደግሞ የሚፈጠሩ ግራ መጋባቶችን የሚቀርቡ ቅሬታዎችን ቁጭ ብለን ከንግድ ማህበረሰባችን ጋር በመነጋገር በመተማመን በጠረጴዛ ዙሪያ

እየፈታን የግብር አከፋፈል ሁኔታውን እያሻሻልን እያስተካከልን እንሄዳለን። የገቢ መጠናችንን እያሳደግን ሀገራችንን ወደ ተሻለ ደረጃ ማሸጋገር እንችላለን። የክልላችንንም ሁኔታ አሁን ካለበት የእድገት ደረጃ ወደ ተሻለ ምዕራፍ ማሸጋገር እንችላለን ብለን ነው የምናለው። በጣም አመሰግናለሁ። አቶ አዲሱ ጊዜ ርስጥልኝ

አድማጮች፣ የአዲስ አበባ ነጋዴዎችን አቤቱታ በተመለከተ በኢትዮጵያ ገቢዎችና ጉምሩክ ባለሥልጣን የአዲስ አበባ የታክስ ፕሮግራምና ልማት ሥራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነፃነት አበራ ለማግኘት የተደረገ ጥረት አልተሳካም እና እሳቸው ለጊዜው የሉ ተወካቸውን እንድናነጋግር ተነግሮናል። በዛሬ ዕለት ተወካቸውን ለማግኘት ያደረግነው ጥረትም አልተሳካም። በነገ ዕለት እንሞክራለን።

ወደ ተከታዩ የመጽሔት ርዕስ እንሻገር። አድማጮች ዓለም ስለ አፍሪካ የሚያደርገውን ንግግር ቃና መለወጥ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ ሲል ይንደረደራል። የአፍሪቃን እጅግ የገዘፉ እምቅ አቅሞች ለመገንዘብ ግጭቶቿንም ለመከላከልና በአግባቡ ለመያዝ አገሮች ከአህጉሪቱ ጋር ይበልጥ መተባበር እንዳለባቸው ነው ዋና ጸሐፊ የመከሩት። የተባበሩት መንግስታት ድርጅት ዘጋቢ ማርጋሪት ባሽር ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዘው ቀርቧል።

ግጭቶች እንዳይነሱ በመከላከልና ከተጫሩም የሚያዙበትን ሁኔታ በሚመለከት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ተመሳሳይ አቋም እንዳላቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ለጸጥታ ጥበቃ ምክር ቤቱ ተናግረዋል።

የአፍሪቃን አቅም ማጠናከር ለዓለም አቀፍ የሰላምና የደህንነት ፈተናዎቻችን ለምንሰጠው ምላሽም ሆነ ለአፍሪቃ ራሷን የመቻል ጉዳይ እጅግ አስፈላጊ ነው። ሶማሊያ ውስጥ የሸመቀውን አልሻባብን ጨምሮ በሽብር ፈጠራና በጽንፈኛ ቡድኖች አፍሪካ ላይ የተደቀነውን አደጋም ጉቴሬዥ አንስተዋል።

ለአፍሪካ ህብረቱ ኃይል ለአሚሶም የሚሰጠውን ድጋፍ እንዲሁም የሶማሊያን ብሔራዊ ጦርና የፖሊስ ኃይሉን በማጠናከር አልሻባብን ማሸነፍ እንደሚቻል በጥልቅ አምናለሁ። አምስት የሳህል አካባቢ ሀገሮች ሽብር ፈጠራን ለመዋጋት የሚያስችል ጥምር ኃይል ለመፍጠር ያቀረቡትን ሐሳብና ቦኮ ሐራምን እየተጋፈጠ ያለውን የቻድ ሐይቅ ተፋሰስ ሀገሮች ኅብረ ብሔር ጦር እንደሚደግፉ ጉቴሬሽ ገልጸዋል።

የአፍሪካ ኃይሎች ያለበቂ ትጥቅና በገንዘቡ ድጋፍ መመናመንም እጅግ ፈታኝ ከሆኑ ሁኔታዎች ጋር ለመፋጠጥ ተገደዋል ሲሉ የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስማኤል ሸርጉይ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አመልክተዋል። ግጭቶችን ለመከላከልና ለመፍታት በሚያስችል ሁኔታ ለመያዝ እንዲሁም የሁከተኛ ጽንፈኝነትን መዛመት ለመቆጣጠር ተጨማሪ ኢንቨስትመንት እንደሚጠይቅ ሚስተር ሸርጉይ አሳስበዋል።

አህጉሪቱ እየበረታ ለሄደ የረሃብ ሁኔታ መጋለጧና ረሃቡ የሚፈጠረው ሁል ጊዜ በድርቅ ምክንያት ብቻ ለመሆኑ እየተወራ ነው። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ ለቀውሶቹ ኃላፊ ናቸው የሚሏቸውን ሁሉ ወቅሰዋል።

እነዚህ የበረቱ ረሃቦች የተጠራቀሙ ውድቀቶች ምልክት ናቸው። ውጤታማ የሆኑ ምላሾች ደግሞ በአፍሪካ ሀገሮች በራሳቸው መጀመር አለባቸው። የአፍሪካ ህብረት አባል መንግስታት ለዚህ ቀውስ የሚሰጡትን ምላሽ ማጠናከር ይኖርባቸዋል። ለደቡብ ሱዳን፣ ለናይጄሪያና ለሶማሊያ ለሚያስፈልገው ሰብአዊ ድጋፍ ዩናይትድ ስቴትስ የ446 ሚሊዮን ዶላር ተጨማሪ ድጋፍ እንደምትሰጥ

የዛሬ ሁለት ሳምንት አካባቢ ሐምሌ አንድ ይፋ አድርጋለች በዚህ የበጀት ዓመት ብቻ ዩናይትድ ስቴትስ ለተመሳሳይ ጉዳይ የሰጠችው ድጋፍ ወደ አንድ ነጥብ አራት ቢሊዮን ዶላር አድጓል

ወደ ተከታዩ የመጽሔት ርዕስ እንሻገር። አድማጮች፣ ማንኛውም የአፍሪካ ሴት ልጅ ስታድግ መሪ የመሆን ብቃት አላት ሲሉ የማላዊ የቀድሞ ፕሬዚዳንት ጆይስ ባንዳ ተናገሩ። ደግሞም ሴት ልጅ ለመሪነት ስትበቃ

የምትሰራውን በሚገባ የምታውቅ ትሆናለች ሲሉም አክለዋል። ጆይስ ባንዳ ይህን የተናገሩት የመሪነት ብቃት ያላቸውን ሴቶች ሁሉ ካሉበት ተፈልገው እንዲገኙ፣ ስልጠናም እንዲያገኙ፣ ማህበረሰቦቻቸው ውስጥ የበለጠ ንቁ ሚና እንዲጫወቱ ለማድረግ የሚጠቅሙ መንገዶችን ይፋ ባደረጉበት ስነ ስርዓት ላይ ነው። በዚህ ሳምንት የተካሄደውን ዝግጅት የተከታተለችው የአሜሪካ ድምፅዋ ማርያማ ዲያሎ ቀጣዩን ዘገባ አጠናቅራለች። ቆንጅት ታየ እንዲህ አሰናድተዋለች።

ጆይስ ባንዳ የተወለዱት ዞምባ የምትባል ትንሽ የማላዊ መንደር ውስጥ ነው። ወጣት ሳለሁ ህይወቴ ወደዚያ አቅጣጫ እያመራ አልነበርም፣ ግን አባቴ ሁል ጊዜ አንቺ ልጅ መሪ ነው እኮ የምትወኝው ይሉኝ ነበር ብለው ያስታውሳሉ። በ ሀያ አንድ አመቴ አገባው

26 ዓመት ሲሆነኝ ሶስት ልጆች ወልጃለሁ። 30 ዓመት ሲሆነኝ ከባሌ ተፋታሁ። በትዳር ሳለሁ በጣም ከባድ ጥቃትና በደል ይደርስብኝ ነበር። እና አስታውሳለሁ እናትና አባቴ እንደ ቀልድ እያደረጉ እንዴ ያቺ መሪ አሁን ወዴት ገባች ይሉኝ ነበረ። ታዲያ የደረሰብኝ ፈተና ለመሪነት በተሻለ አዘጋጅቶኛል ይላሉ ጆይስ ባንዳ።

የሴቶችና የሕፃናት ጉዳይ ሚኒስትር በነበሩበት ዘመን እንደ ኤሮፓውያን አቆጣጠር በ2006 የቤት ውስጥ ጥቃትን የተመለከተ ሕግ እንዲወጣ ታግለዋል። ግን ይላሉ ሕጉ በተግባር እንዲተረጎም የግድ አስከባሪው ሥርዓት መኖር አለበት።

So even if you pass these laws, one, they are not domesticated, not translated in the local language. ምክንያቱም በእኔ መንደር ብዙ ኪሎ ሜትር ስትጓዥ ብትውይ ፍርድ ቤት አታገኝም። ስለዚህ ህግ ቢወጣ ያ ህግ በአካባቢ ቋንቋ ካልተተረጎመ፣ ፍርድ ቤት ከሌለ እነዚህ ሴቶች ዝም ብለው ሲሰቃዩ ነው የሚኖሩት። ከእነዚህና ከሌላውም የመሪነት ተመክሯቸው በመነሳት የቀድሞዋ ፕሬዚደንት

የፖሊሲ አውጪዎች፣ የሲቪል ማህበረሰብ ድርጅቶች፣ የማህበረሰብ መሪዎችና ዓለም አቀፉ ማህበረሰብ የአፍሪካን ሴቶች የመሪነት ሚና ማሳደግ ስለሚችሉበት መንገድ በዝርዝር የሚያመለክት ሰነድ አዘጋጅተው አውጥተዋል። በቀዳሚነት የማቀርበው ሀሳብ የልጃገረዶችን የውሳኔ ሰጭነት አቅም ለማጎልበት

የፖለቲካው ፈቃደኝነት እንዲጠናከር ማድረግ፣ ብቃት ያላቸውን ሴቶች ለመሪነት ስልጣን ማብቃትም የግድ ይላል። የቤኒን ወጣት ሴቶች መሪዎች ድርጅት መስራች ዶክተር ጆዋኒ ቤዋ ይህ የጆይስ ባንዳ ሀሳብ የወጣቱን ድጋፍ እንደሚያገኝ ተስፋ ያደርጋሉ። እኔ ሐኪም ነኝ፣ የህዝብ ጤና ተመራማሪ ነኝ

የእናቶችና ህጻናት ደህንነት ተሟጋች ነኝ። ታዲያ በእነዚህ ሁሉ መስኮች ውስጥ ይህን ራይ የሚደግፉና የሚያምኑበት ወጣት ሴቶችና ወንዶች በብዛት ገብተው ማየት እፈልጋለሁ። ይህ እውን እንዲሆን ወንዶቹን ማስተማር ያስፈልጋል፣ ይላሉ አሾካ አፍሪካ የተባለ ድርጅት መስራች ፓፔ ሳምባ ሜን ዶንት ላይክ ቱ ቢ ኢን አ ኖርም ፎር ኤግዛምፕል ኢፍ ዩ ኤክስፕሌን ቱ ዊሊ ሜን ዛት ባይ ሰፖርቲንግ ዮር ዋይፍ

ወንዶች ላ ሲባሉ አይወዱም። ስለዚህ ለምሳሌ ለወንዶቹ ለሚስቶቻችሁ ድጋፍ ብትሰጡ እኮ የቤት ወጪ ላይ ሊረዳችሁ ይችላሉ ብለው ቢያስረዷቸው ለራሳቸውን ጥቅምም ጭምር መሆኑን ይገነዘቡታል። ይህ ታዲያ ብዙ ስራ እና ጥረት እንደሚጠይቅ ከሚያስገነዝቡት መካከል አንዷ የአኪላ ተቋም ፕሬዚደንት ከረን ሸርማን ናቸው።

ብዙ ለውጥ እንዳለ ይታያል። በዚያው መጠን ደግሞ ገና ብዙ ያልተለወጠ ነገር አለ። በተለያዩ የአፍሪቃ አካባቢዎች ያለው ሁከት ይህ የሴቶችን የመሪነት ቦታ የማጠናከር ስራ በፈተናዎች የተመላ መሆኑን የሚያመለክት ነው።

አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከእናንተ ከደረሱን አስተያየቶች ለዚህ ሰዓት የተመደቡትን እናሰማለን። ሰው አንድ መቶ ሺህ ብር አውጥቶ የሚሰራ ሰው በቀን ደመወዙ ግን ምንም ትርፍ ያለው አይመስል። ደመወዙን ለምሳሌ አንድ የተቀጠረ ሁለት ሶስት ሰው የሚሰራ ሰው በየሰዓት

አምስት ብርም አስር ብርም ይሁን ይሄ የለም። ኢትዮጵያው ግምት ያንን ቢያወጣና ና ከገቢ ወጪ ቢቀንስ እኔ ምንም ትርፍ ያለም አይመስለኝም። እና ገማቾች እንደ እንደምጠ ነው። ሄሎ፣ ጤና ይስጥልኝ። የቪኦኤ አዘጋጆች ና ድምተኞች በሙሉ ፍቅረ ሥላሴ ታደሰ ከካናዳ ነው የምደውለው። ሰሞኑን የኢትዮጵያ መንግስት በጣለው ግብር ምክንያት ብዙ ቦታዎች የስራ ማቆም አድማ እያደረጉ ነው። ህዝብም እየተጎዳ ነው።

ይሄ የሚያሳየው ምንድን ነው? ከህግ አውጪዎች ውስጥ ማለት ከኢህአዴግ ህግ አውጮች ውስጥ የኢትዮጵያ ውስጥ ለውጥ እንዲመጣ የሚፈልጉ ሰዎች እንዳሉ ነው። ምክንያቱም የኢትዮጵያ ህዝብ የተለያዩ ጊዜዎች እድሎች አምልጠውታል። መንግስት የመለወጥ በሰላማዊ መንገድ ይሄም አንዱ እድል ስለሆነ በተቻለው አቅም መንግስት ወደ ጠረጴዛ መጥቶ ከሌሎች ድርጅቶች ጋር የሚሰራበትን መንገድ መፈለግ አለበት። ምክንያቱም እንደ ከበደው ና እንደ አቃተው ነው የሚያሳየው።

በኢሜይል ከደረሱን ደግሞ አንዱን እናሰማ። ስልጣን ላይ ያለው የኢህአደግ መንግሥት ጸጥታ በማስከበርና የትራንስፖርት መረብን በማስፋፋት መልካም ነገር ቢኖረውም ሲሉ ይንደራደራሉ። የመጀመሪያ ስማቸው የመጀመሪያው ፊደል ይመስላል ል

ለሉ ሌላ ሌል አሸናፊ የተባሉ አድማጫችን በኢሜይል ባደረሱን መልእክት ስልጣን ላይ ያለው ኢህአደግ መንግስት ጸጥታ በማስከበርና የትራንስፖርት መረብን በማስፋፋት መልካም ነገር ቢኖረውም በዚህ አሁን በጣለው ከፍተኛ ግብር ለፍቶ አዳሪውን ህዝብ ያማረረ በመሆኑ እኔም በጣም አስከፍቶኛል።

አድማጫችን ይቀጥላሉ። ምክንያቱም የሰውን አቅም ያላገናዘበ እንዲሁም የመብራት ኃይል አቅርቦቱ በጣም ደካማና፣ የኃይል አቅርቦት የሚቆራረጥ በመሆኑ ይሄንንም ከግምት ውስጥ ያስገባና የተሻሻለ ሌላ የግብር አከፋፈል ዋጋ በስራ ላይ ሊውል ይገባል። እናም አመሰግናለሁ ሲሉ ል አሸናፊ።

ይህ የተባሉት አድማጫችን በሰሞንኛው አነጋጋሪ ርዕሰ ጉዳይ ላይ ያተኮረውን አስተያየታቸውን ቋጭተዋል። ሌሎቻችሁም ጻፉ አድማጮች። በ202205 9942 የውስጥ መስመር 14 የምታደርሱንን እናስተናግዳለን።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን አሁን በቀጥታ የሁለተኛውን አጋማሽ መጀመሪያ ዝግጅት ሰዓት እንኳን ገፋ አድርጓል። ከሚሽሶት ሰዓት ከ ከአርባ ያመለክታል። ወደ ዝግጅቱ እንውሰዳችሁ።

ቀዳሚው ቅንብር ልዩ ዝግጅት ነው። በዚህ ሳምንት እዚህ ዋሽንግተን ዲሲ ላይ ሲካሄድ የቆየ የተማሪዎች የሮቦት ሥራ የፈጠራ ውድድር ላይ የተሳተፉ ስድስት የብሩንዲ ተሳታፊዎች መጥፋታቸውን የዲሲ ፖሊስ አስታወቀ። አስራ ስምንት ዓመት ያልሞላቸው ሁለት ሴትና አራት ወንድ ተወዳዳሪ ልጆች ወይም ተሳታፊዎች ማክሰኞ ዕለት ውድድሩ በተጠናቀቀበት ወቅት መሰወራቸውን የቡድኑ መሪ ለፖሊስ ተናግረዋል።

የፖሊስ ባልደረቦች ታዲያ ልጆቹን ፈልጎ ለማግኘት የፍለጋ መረጃ አሰራጩ። የቡድኑ ኃላፊም አዳጊ ወጣቶቹ የት እንዳሉ እንደማያውቁ ገለጹ። ይህን በተመለከተም በስቱዲዮ የአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪቃ አገልግሎት ዘጋቢ ኢታንጊ ሻካን ሄኖክ ሰማእግዜር አነጋግሮታል። ልጆቹ እድሜያቸው ከ16 እስከ 18 ያለ ነው። እንግዲህ እንዴት ነው የጠፉት ታዲያ እነዚህ ልጆች?

The, the way they disappeared in the morning, i spoke to their coordinator because they were supposed to come to voa central africa kirundi kenya Rwanda services live show for but one, what hour. one hour. But, but, uh, how they didn't show up and he kept saying that they couldn't make it. when i probed more, he said that he's sorry he can't find where the kids are and they have disappeared on him.

የት እንዳሉ አላቅም አለኝ። ዋናው አቀናባሪ ን ቨን ዱሪን ኮኦርዲኔተር ዝ ም ስ ን ካች ፍላይት ካ ዶን ድስ እና ዋና አቀናባሪው ስላጣኋቸው እኔ እንግዲህ ወደ አገሬ መመለሴ ነው። ፖሊስም የት እንዳሉ አላቅም ብሎኛል አለ እና ወደ ብሩንዲ ተመለሰ።

ኢታንጊ እንግዲህ ወጣቶቹ በሂሳብ በሳይንስ ያላቸው ዝንባሌ እንዲዳብር የተዘጋጀ መርሃ ግብር ነው፣ ይሄ ፈርስት ግሎባል ቻሌንጅ የሚባለው ልጆቹ ዕድሜያቸው ብዙዎቹ ተሳታፊዎች ከዘጠኝ እስከ አስራ ስምንት ዓመት ስለሆነ በአዋቂ የቡድን መሪ ፈቃድና የቅርብ ክትትል እንዲቀሳቀሱ ብቻ ነው የሚፈቀድላቸው። እንዴት ነው ከቡድኑ መሪ ሊሰወሩበት የቻሉት? አብሯቸው አልነበረም የዛን ጊዜ?

from what i heard from the organizer um, yes he was with them all the way to the competition he was with them the whole time but i

he believed at some point they came up to a decision of just leaving and disappearing. And at some point he just didn't know where they were, but he had a feeling that they had already organized just to separate themselves from him.

ይሄ ነገር የተቀነባበረ መሆኑን ተረዳ ወደ ኋላ ማለት ነው። ጉዳዩ በፖሊስ እየታየ ነው ያለው። አሁን እነዚህ ልጆች የት እንዳሉ ይታወቃል። አት ዚስ ፖይንት ዘ ፖሊስ ደዝንት ኖው ዌር ዘይ አር ባት ዘ ዲሲ ፖሊስ ሃቭ ኢንፎርምድ ቮይስ ኦፍ አሜሪካ ዛት ቱ ኦፍ ዘም ሃቭ ቢን ሲን አት ዘ ቦርደር ክሮሲንግ ኢን ካናዳ። በአሁኑ ሰዓት እንግዲህ ልጆቹ የት እንዳሉ አይታወቅም ግን ፖሊስ

አሜሪካ ድምጽ ራዲዮ ጋዜጠኛ እንዳስታወቀው ሁለቱ ወደ ካናዳ ድንበር እያቋረጡ ነው ነው አራቱ ግን የት እንዳሉ አይታወቅም። አሁንም

የቡድኑ መሪ ወደ ሀገሩ ተመልሷል እና ከሀገር ከመውጣቱ በፊት የነበረበትን ሁኔታ ግለጭልን እስኪ ለፖሊስ ቃሉን ሰጥቷል። አቀናባሪውን ሳነጋግረው ዳላስ አውሮፕላን ጣቢያ ነበረ ወደ ሀገሩ ሊመለስ

he did mention to me that the police did question him and maybe even detain him for questioning or where the other kids were but eventually released him because he did prove that he had nothing to do with their disappearance mm -hmm. or where they were but police in and the maramarut nagronya. but amno mama shaka kama akalawi africa dim's radio thank you very much for having me

አመሰግናለሁ በጣም እናመሰግናለን። እንግዲህ አድማጮች ከ157 ሀገሮች በዚህ በዩናይትድ ስቴትስ መዲና የተሰባሰቡት እድሜያቸው ከ9 እስከ 18 የሚሆኑ ወጣቶች እርስ በርስ እንዲማማሩ የቴክኖሎጂ ችሎታቸው የሂሳብ ችሎታቸውና ክህሎታቸውን እንዲያዳብሩ በማሰብ ነበር ወደዚህ ወደ ዋሽንግተን ዲሲ የተጠሩት።

ቀጥል አዲስ የአሜሪካ ድምፅ ራዲዮ ከስቱዲዮ 14 የሚያስተላልፈው ዝግጅት ከምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሰዓት ከ አርባ አምስት ሆናል፣ በአዲስ አበባ ወይም በኢትዮጵያ ሰዓት አቆጣጠር። ቀጥሎ የሚቀርበው ባህልና ማህበረሰብ ነው። ሀሳብ እንደ መንገድ በማስረጃ የተደገፉ ጠቃሚ ወጎዎች በሚል

አብይ ርዕስ የተጀመረ አዲስ ተከታታይ ወግ አካል ነው አዎ እንግዳችን ቅድም ጨረፍ አድርገን አሰምተናል ሱራፌል ወንድሙ ተዋናይ ጸሐፊ ተውኔት የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ ገጣሚና መምህር ነው አልበዛበትም ሲያንሰው ነው ልጁን አይቼዋለሁ ልጁ አልኩት ልጅ እግር ስለሆነ በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ሥነ ጽሑፍና የድራማ ትምህርቶች መምህር እንዲሁም የሂውማኒቲስ ፋክልቲ ረዳት ዲን

ሆኖም አገልግሏል። ዛሬ በቲያትርና የትርኢት አጻጻፍ ታሪክ የድረ ምረቃ ትምህርቱን በመከታተል ላይ ይገኛል። የፕሮግራሙ አዘጋጅና አቅራቢ ማነው? አሉላ ከበደ የውይታችን የመጨረሻ ክፍል ነው ይዞ የቀረበው አሉላ። እስቲ በል ሰብሰባርጋ ቅር አመሰግናለሁ አዲሱ ከሱራፌል ጋር የነበረን ሱራፌል ለየት ያለ

ሁለገብ የሆነ በአካዳሚ ኮ የትምህርት ነክም በጥበቡም በርከት ያሉ ስራዎችን የሰራ ስለሆነ ነው። የበዛ እስኪ መስል ድረስ እነኝን ዝርዝሮች አልበዛበትም ያልኩ ያለ ጥርጥር ግሩም ውይይት ነው። ያነሳቸውም ጭብጦች ጠንካራ ናቸው። ታዲያ የውይይታችን መጨረሻ ክፍል አዲሱ ሀሳብ ታሪክና አንድምታውን ይመለከታሉ የትላንት ፋይዳ

የታሪክ ማለት ነው በዛሬና ነጋችን ውስጥ በሚሉ ጭብጦችም ላይ ያተኩራል። በቀደመው ውይይታችን መጨረሻ ያነሳ ነውን አንድ ጥያቄ ታዲያ መለስ ብለን በማስታወስ ሰፋ ወዳለ ወጋችን እንዘልቃለን። ሱራፌል ስለ ታሪክ ደጋግመት አነሳለህ። አሁን ባነሳቸውም፣ ሌላ ቀርቶ የምርምር የጥናት ስራሃም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንን ማሳመር የሚችልበት

በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ትላንትም ያለፈበትን መንገድ የምናይበትን መነጽር ጠቀሜታ እንዲኖረው

ከአለመግባባት ይልቅ መግባባት፣ አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፍት ምን አይነት ነገሮችን ትመለከት አለ። በጣም በጣም ጥሩ ጥያቄ ነው። አንተ ያልከውን ከማለት በፊት አያይዤ ስለሚጠቅም እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር እፈልጋለሁ። አሁን የምታየው በአካዳሚያዊ ሕይወት ውስጥ በየዩኒቨርሲቲዎቻችን፣ በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ

ያሳትማሉ ወይ? ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ፣ ዩኒቨርሲቲ የማናገኘውን ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን

እንድናተርፍነው ነው እየተነጋገርን ያለ ወይስ በእልህና በቁጣና በስላቅ እየተጎነታተለ የሀሳብም ሳይሆን እንዲ የመሰዳደብ ፍጭቶች በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናደርገው? ኮንሲኮንሻል ናቸው፣ ተጽዕኖ ጣጣ አላቸው መሬት ላይ። ስለዚህ ከልብ በሆነ ነገር መጠያየቅና መሟገትን ከልብ ለሆነ ነገር የነገ ቀናችንን ነፃነታችን

ብዙ ሀሳቦች የሚመጡበት የእኔ ብቻ ነው ልክ ብለን የማንወጣበት የተሻለ ህይወት የምንኖርበት እንደሱ እንድናደርግ ነው ወይ የምንታገለው? ከትላንትስ ጋር እየተወያየን ያለ ነው፣ በዚህ መልኩ ነው ወይ የሚለውን

በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነው። እና በጣም ጥሩ ጥያቄ ነው ያነሳኸው። ይሄን መሰረት አድርጌ ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው። ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው የምናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ የትላንትና ያለፈ ያለፈ ነው እና እዛው በሆነው በአውድ ውስጥ እንየው የሚል አስተሳሰብ ጸንቶ ይታያል።

በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሀሳብ በጣም ብዙ ተጽዕኖ አለው። ስለዚህ እንዴት ነው እኛ ይህንን አስተሳሰብ ከየት ነው የገዛ ነው የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለም። ስለዚህ ለእኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም። ዛሬን የምናነሳ ከሆነ ታሪክ የትናንት ጉዳይ ብቻ አይደለም ማለት ነው።

እንደው ደርሶ ከትላንት ትምህርት የምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽናሊ በምናውቀው ምንድን ነው ታሪክ ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ፣ ዶሴ አገላብጦ ሀቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይህን ስታይ አንዳንዱ ዐሥራ ስድስተኛው ክፍለ ዘመንን ብቻ አተኩሮ ታየዋለህ፣ አንዳንዱ ዐሥራ ዘጠነኛው ክፍለ ዘመንን አተኩሮ ታየዋለህ።

እኔ በግሌ በምማረውን ትምህርት ውስጥ ማየት የምፈልገው ምንፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው። ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል። ስታትስኮን ማስጠበቅ የሚፈልገው ለምንድን ነው በዛ መልኩ

ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነፃነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሐቁ የሚለን። ትላንትማ እጅጉን ውጥንቅጡ የወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ከየቱ ጋር ይዘን እንዴት እንደምናደርገው አናውቅም። ስለዚህ እዚህ ጋር ኃይል ከፍተኛ ሚና ይጫወታል ማለት ነው። ትላንት የመሰለውን መርጦ ይሄ ነው ሐቁ፣ ይሄም በመሆኑ ይሄንን ስርዓት ነው መከተል የሚለን

ስልጣን ላይ ያለ አካል ወይም የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቅረብ የሚፈልገው ነገር መሆን የለበትም ነው። እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መጠየቅ አለብን። ታሪክን የመተረግ ጉዳይ ፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር እየተነጋ ስለዚህ በእንግሊዝኛ ኢስ ኖት ኦፍ ዘ ፓስት ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን።

ሱራፌል ያንግግር እንዴት ይጀመራል? እንዴት የብዙዎች ይሆናል? የሁሉም ማድረግ አስቸጋሪ እንደሱም አይነት ፕሮጀክት ይከብዳል። እኔ የሚመስለኝ እውነቱን ለመናገር እንዲህ አይነት ሪፕሬዘንቴሽንስ ትላንትን የሚደረገውን ውክልና ምንድን ነው የሚደብቀው ነገር? በተወሰኑ አይነት ውክልናዎች እንዳናስብ የተደረግ ነው። ለምሳሌ ሴተኛ ዳሪዎች እና አብዮት ፈጽሞ የማይገናኙ ሀሳቦች ተደርገናል ማለት ነው።

ሴተኛ ዳሪውን ከአብዮቱ ጋር አታስባት። ማን ነው የማትታሰብ ፍጥረት ያደረጋት? ወራዝ ግን ሴተኛ ዳሪዎች ወጥቶ አደባባይ ሰላማዊ ሰልፍ አካሂደዋል። በኋላ ላይ ዛሬ መጥራት የሌለብን የተለያዩ የፖለቲካ ድርጅቶች እነሱን በምን መልኩ እንደሚያሰልፉ ትላልቅ ጽሑፎች ይጽፉ ነበር።

ስለዚህ ብዙም ነገር ሆነዋል። በተለያየ የፖለቲካ ካምፕ ውስጥም ሆነው ትግል ውስጥ ተሳትፎ ነበር። ስለዚህ እሱን እንድናይ ዛሬ መጥቶ የተካሄደውን ውክልና በታትነን ማየት መቻል አለብን ማለት ነው። እና ነጻነትን ደግመን ደጋግመን ልዩነትን ከማክበር ልዩነትን ተጠቅሞ የበለጠ ሰዎችን ማጫረስ ሳይሆን ልዩነትን አክብሮ ነገም

ሁላችን በልዩነታችን የተነሳ የማንቀጠቀጥበት የማንገፋበት ስርዓት እንዴት ነው ማበጀት የምንጀምረው የሚለውን ነገር ማየት አለብን። ሁላችንም ልዩዎች ነን። አካል ጉዳተኝነት አለ፣ ሴትነት ወንድነት አለ። ሴቶች ደግሞ አንድ አይደሉም፣ መዓት ሴቶች አሉ። በአብዮቱ ሰዓት እንኳን ድርብ ድርብርብ ጭቆና እየተባለ ነበር ሀሳባቸውን የሚያቀርቡት በዚህ ሰዓት ደግሞ ተጎናጉኖ የማየት ወይም ኢንተርሴክሽናሊቲ የሚለውን

ሀሳብ በደንብ መያዝ አለብን። ለምሳሌ የመደብ ጥያቄ አንዱ ወደፊት ያደርገዋል፣ አንዱ ደግሞ የብሔር ጥያቄን ከፊት ያደርገዋል። ሁልጊዜ የሴቶች ጥያቄ ወደ ኋላ ይገፋል።

የሌሎችስ ጥያቄ ለምን ይገፋል? ለምንድነው አጎናጉነንም ማናየው? እርግጥ ነው የክላስ የመደብ ጥያቄ ብቻ ሳይሆን የካፒታል የዓለም የከበርታዊነት ጥያቄ በቅጡ መታሰብ አለበት። ምክንያቱም እየኖረን ያለነው በኒዮ ሊብራሊዝም ዓለም ውስጥ ነው። ስለዚህ እሱን ይዘን ማን ነው እያተረፈ ያለው ስትል ወንዶች ናቸው አሁንም የሚያተርፉ። ስለዚህ እነዚህን ሁሉ አጎናጉነን መመልከት መቻል አለብን ብዬ ነው አስበ

እነኚህ ሀሳቦች ለመጀመር ያህል የሆኑ እንደሆነ ነው እንጂ ብዙ ቦታ የሚወስዳሉ። አሁን ባነሳቸው ጭብጦች ውስጥ ራሱ የሚመዘዙ በርካታ የሀሳብ አረጎች አያለው። ሰዓቱ ለማቀላጠፍ ያህል ቴክኒሽያናችን ፈጠን የምናደረግበትን ምልክት እየሰጠኝ ነው። ይሄ ማንም ይሁን ማን ያን የታሪክ ቦታ ጊዜ ተለይቶ ሲያሳይ ፍላጎቶች አሉ ቡድኖች ውስጥ ግለሰቦችንም ጨምሮ

ለእነኛ ፍላጎቶች ማራመጃ የሚውሉበት ሁኔታ አለ። ቅድም እንዳልከው ተመርጦ የሚመጣ የጊዜና የቦታ ጠቀስ ታሪክ አለ። በአንጻሩ ደግሞ የቱ ሲወሰድ ሁሉም ከራሱ መንገድ ከራሱ እይታ ጋር ማነጻጸሩ አይቀርምና ትክክለኛ የሚባል ነገር ካለ መኖሩን እርግጠኛ አይደለሁም። ሊያግባባ የሚችል የሚለውን ቅድም ያልከው ጠቀሜታ ያለው ፋይዳ ያለው ዛሬን ሊያበራ የሚችል ልዩነት እንኳን ቢኖር ከማራራቅ ይልቅ የተሻለ መንገድ ለሁሉም ሁሉንም ተጠቃሚ ወደሚያደርግ ቦታ እንዲወሰድ በምን መልኩ መታየት አለበት ትላለህ?

ስላለ ይሄ ፕሮግራም እንግዲህ እኔ የምመለከተው እኔ እንደሚታየኝ የሚል የግልን ሀሳብ የሚፈነጠቅበት ነው። በዚህ ሰዓት የሚከታተሉ እንዲነጋገሩበት በአወንታዊነት ሊወሰድ የሚችለው ነገር ምን ይመስልሃል? በጣም ትልቅ ጥያቄ ነው። ትምህርት ቤት እየሄዱ ያሉ የተማሩ የሚባሉ ሰዎች መፍትሄ የሚሰጡበት ሳይሆን ምንድን ነው እኔ የማስበው ምንድን ነው ብለው እንዲነጋገሩ እየጋበስክ እንደሆነ እረዳለሁ።

እኔም ይመስለኝ የተለያዩ ሀሳቦች ሲመጡ ማዳመጥ መቻል። እነዛ ሀሳቦች ደግሞ የሚሰለቁት ነፃነትን ከመናፈቅ እነዛ ነፃነቶች ደግሞ አንደኛ ታሪካዊ ጭቆናዎችን መመልከት ያስፈልጋል። ማ ማንን በምን ሁኔታ ጨቆነ? ልዩነቶች እንዴት ነው የተስተናገዱት? ልዩ መሆናችን ሀቅ ነው። አንድነታችንን ስናስብ ሁልጊዜ አንዱ በሌላው ላይ ሀሳቡን በሚጭንበት ሁኔታ ሳይሆን

ልዩነታችንን በማክበር ውስጥና በመከባበር ውስጥ ነው ወደ ነፃነታችን መሄድ የምንችለው። ይሄ ማለት ግን ልዩነትህን ደግሞ ለክፋት ያልክ ኤና ቢን ወይም ሀናለም በማጋጨት ወይም ደግሞ ዲሞክራሲና ልዩነት ቨልነራቢሊቲ አላቸው፣ ስሱም ናቸው። ክፉ ሰው ቦትርፎ ሊጠቀምባቸው ይችላል። ስለዚህ እንደሱም ሳይሆን እንዴ ልዩነቶችን የምናከብረው ሆሞጂናይዝ አናደርገው ትላንትን አንድ ወጥ አድርገን ማሰብ የለብን

ነገም አንድ ወጥ አድርገን እንገነባዋለን ብለን የምናስብ ከሆነ የተለያዩ ሀሳቦች እንዲመጡ አንፈቅድም። ስለዚህ የተለያዩ የሕይወት መንገዶች እንዲኖሩን መናፈቅ ስንችል ነው። ይሄ ደግሞ አንዴ መሬት ላይ የሚተረጎም ፕሮጀክት አይደለም። እለት በለት ራሳችንን እየጠየቅን ጭቆናን ባገኘንበት ቦታና ጊዜት ሁሉ ስፔስ የሚለውን እያሰብኩ ነው። በእነዚህ ቦታዎች ሁሉ መታገል ስንችል

ከራሳችን ጀምረን አዎ ምንድን ነው ያገኘነው ጥቅም እንዴት ነው ብለን ማሰብ አለብን። ሌላ ደግሞ የሚታየኝና ማስመር የምፈልገው ትላንት ጨቋኞቻችን የጻፉት መዝገብ አለ። በዛ መዝገብ እኛን ሲጨቁኑ ነበረ። ነገ ነፃነት የሚናፍቁ ሰዎች ያንን መዝገብ ይዘው የጨቋኞቻቸውን መዝገብ ይዘው ነፃነት ሲናፍቁ ሳይ ያሳዝነኝ። በዚህ መዝገብ ሌላ ጭቆና ነው የምታመጣው ወይም ደግሞ ያለውን ጭቆና ነው የምትጠብቀው።

አዲስ የነፃነት መዝገብ በየእለቱ መጽሐፍ መቻል አለ። ከራስ ጋር መነጋገር፣ ራስን መጠየቅ፣ በተከፍተ ልቦና አእምሮ ማየት ብልሃል። ሱራፌል ወጋችን ተጀመረ እንጂ ያለለቀ አይደለም። በያሉበት እንዲነጋገሩ ለማድረግ ያህል ነው። የማይገታ የማይቆጣጠሩት መከልከል የማይቻል የሚመስለውን ሀሳብ መግታት ላይ ያለንበት የሚመስል ሁኔታ ይታያል። አዋንታዊ የሆኑ ነገሮች እንዲፈነጥቁ ቀደም ብለህ የጠቆምካቸው ጭብጦች ላይ

ሰዎች ወደሚጠቅመው ነገር ማየት እንዲቻሉ ልዩነቶችን እንዲያከብሩ ያልካቸውን የሚነጋገሩበት ይመስለኛል። ድጋሚ እንጋብዝ። ወጋችን እንዲቀጥል ተስፋ አደርጋለሁ። አመሰግናለሁ። በጣም አመሰግናለሁ።

አድማጮች ስርጭታችን ወደ መገባደዱ ተቃርቧል። እዚህ ግድም ሙዚቃ ለማጫወት ጥቂት ደቂቃዎች አሏችሁ እያለ ነው አቀናባሪያችን ንጉሱ ታምሬ። እስኪ በሉ እንጂ በሉ እንጂ በሉ እንጂ፣ ድምፃዊ ተዋበበች ደራራ ናት። ልቤን ይዞት ሄዷል ከለ የተነገረ ሊባ ነው።

Mae, money, will I not the a shasher money? Get it you never bark. When I so What do you money? Some money, the a

አድማጮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አስተናገድናችሁ። አልባ ከበደና አዲሱ አበበ ነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ተናደሩ